የራያ የማንነት ጥያቄ አለን ብለው በትግራይ ደቡባዊ ዞን አላማጣ ከተማ ትናንት ሰልፍ በወጡ ወጣቶችና በፖሊስ መካከል በተፈጠረ ግጭት ሦስት ሰዎች መገደላቸው ተገልጿል። የሟቾች ሕይወት የጠፋው በጥይት ተመትተው መሆኑን ከአላማጣ ሆስፒታል የተገኘ መረጃ አመልክቷል። ቪኦኤ ያነጋገራቸው የክልሉ ምክር ቤት የአካባቢውን ደራሲዎች የዓላማጣ ህዝብ ያለው ጥያቄ የልማትና የመልካም አስተዳደር እንጂ የማንነት አይደለም ብለዋል። የክልሉ መንግሥት ባወጣው መግለጫ በግጭቱ ውስጥ የተሳተፉት አካላት ሕግ ፊት እንደሚቀርቡ አስታውቋል። ሙሉጌታ አጽባሐ ተጨማሪ አለው። በትናንትና ዕለት ከረፋዱ አራት ሰዓት ተኩል ጀምሮ የተሰበሰቡ የአላማጣ ከተማ ወጣቶች በመኪና ጎማ ማንደድ በጀመሩበት ጊዜ ነው በከተማዋ ግርግር የተነሳው። የዓይን እማኞች እንደተናገሩት ወጣቶቹ ከአንድ ሳምንት በፊት ከጸጥታ ኃይሎች ጋር ተነስቶ በነበረው ግጭት ተመቶ የነበረው ወጣት በቅዳሜ ዕለት ላይ ሙተዋል ስለተባለ በዚህም ወጣቶቹ ተቆጥተው መነሳታቸውን ተገልጿል። ሌሎች አስተያየት ሰጪዎች ደግሞ ወጣቱ አልሞተም በሕይወት አለም የሚሉ አሉ። የጸጥታው ኃይሎች በትናንትና ዕለት አድማ ለወጡ ወጣቶች ለመበተን ወደ ሰማይ በመተኮስ አድማ በታን ጭስ በመጠቀም ለመበተን ጥረት አድርጓል። እንዲሁም የአገር ሽማግሌዎች በመጠቀም ለማረጋጋት መሞከራቸውን ተገልጿል። ግጭቱ እየተባባሰ በመሄዱ ግና ሶስት ሰዎች በጥይት ተመተው የቆሰሉም አሉ። የሕክምና አገልግሎት እያገኙ እንዳሉ ባላማጣ ሆስፒታል የሚሰሩ ባለሙያዎች ለቪኦኤ ተናግሯል። ሀያ አምስት የሚሆኑ ቆስለው እንዳሉ አንድ ደግሞ ጉዳቱ ከባድ በመሆኑ ለተሻለ ሕክምና ወደ መቀለ እንደተላ እንደተመለከተ ተነግሯል። በጉዳይ አስመልክቶ በስልክ አስተያየት የጠየኮት ዳንኤል ሰለሞን የተባለ የከተማዋ ነዋሪ የራያ ማንነት የሚል ጥያቄ በመነሳቱ ነው ብሏል። የራያ ህዝብ የራሱ ማንነት አለው በማለትም አክሏል። የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄማ ራያ ራያ ነን፣ እኛ ራያ ነን፣ ትግሬ አደለንም፣ አማራ አደለንም፣ እኛ ራዮች ነን የሚል ነው። ከባድ ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎድመው መዛልክ አሉ። ስለዚህ አሁን የራሳችን ማንነት ነው እኛ ትግሬ ነኝ አማራንን አይደለም፣ የራያ ማንነት ነው የጠየቁ እነዚህ ወጣቶች ቋንቋችን የራሱ ለዛ ያለው ትግርኛ ነው ሲሉም ተናግሯል። ሌላው ስሙ ሊጠቀስ ያልፈለገ የከተማዋ ነዋሪ የክልሉ የጸጥታ ኃይሎች ከተማዋን ሊለቁ ይገባል፣ እንዲሁም ሰው የገደሉ አካላት ሊጠየቁ ይገባል ሲሉም አንስቷል። ከአላማጣ ከተማ የትግራይ ክልል ምክር ቤት አባል የሆኑ ወይዘሮ ጃኑ ንጉሰ ህዝቡ የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ ህዝብ የለውም ብለዋል። የራያ የምንነት ጥያቄ የምባለው ነገር እንዴት ነው ብለ በራስ በጭንቅላት ብታስበው፣ ምን ምክንያቱ አይታወቅም። ራያ ናችሁ ፍትሕ የላችሁም አይሰጥም ያለነሰው የለም። ፍትሕ ለራያ የምባል ነው። ግን መነሻው ፍትሕ ከለለነ ተወድ በንጠይቅ ፍትሓችን ይሄን ይሄን ጎሏል እንበል። ፍትሕ አለ ወይ የለም? ይጎላል ፍትሕ ይጎለናል። እንደ ትግራይ በሙሉ እንደ ፌደራል በሙሉ ሁሉ የምደርሰው ይደርሰናል ፍትሕ ለጠቅላላይ ስፈን ነው የምለው። በቃ መስሪያ ቤት ቢሮ ይዘ መንበራጠጥ፣ ሌላ መልእክት ማሳለፍ፣ ስራ አጥተናል። ዩኒቨርሲቲ ከኛ ይተከልነ፣ ድልድላችን ተጀምሮ ቀርቷል፣ ይሰራ አሁን መንግስትም እየመለሰ ነው ግን ሆስፒታላችን ይስፋፋ ከኛ አልታየንም። ልማት መጠየቅ ትክክለኛ ፍትሐው ነው ግን ተቀራርቦ መጠየቅና ተቀራርቦ ተዋህዶ ከክልል መጥቶ ሊያሰማቸው ይችላል። አማራ ወንድሞቻችን ናቸው። እኔ ለራሴ ከአማራው ልጅ አለሁ። ለአማራ ኩፋ አስባለሁ። እንዴ አላስብም? የአማራ ህዝብ የእኔ ነው። አብሮ የተታገለ አብሮ ደሙ ያፈሰሰ ሁሉ ነው። ሰላም አውጦቷት። አሁን ግን የስልጣን መከፋፈል ከውስጣቸው የተዘረገ ዋ አለ ይኔ ግልጽ ነው የምናገረው። አሁን ትናንትና የሞቱትን በጣም የማሳዝኑ ውሃ ሽጦ ተንከራትተው ያሳደጓቸው፣ አሁን ያው ትናንትና ህወታቸው አጥተዋል። ስለዚህ ህወት ማጣት ተስፋ የለውም፣ ፍትህ የለውም። ሌላው ያነጋገርኳቸው የራያ አላማጣ ተወካይ ነዋሪ አቶ ረዳኢ ዝናቡ የልማትና የመልካም አስተዳደር ጥያቄ ለሚመለከታቸው የመንግስት አካላት እናቀርባለን፣ ግን በቶሎ አይፈታም ሲሉ ገልጸዋል። የውሃ ችግር አለ፣ የፍትህ ችግር አለ። ሙሉ ለሙሉ እየቀረበ ነው። ታች ወርደ፣ ግን ችግሩ ቶሎ ቶሎ አይፈታም። በዛሬው ዕለት የከተማው ጸጥታ ሁኔታ መረጋጋት እንዳሳየ ተገልጿል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ባወጣው መግለጫ በትናንትናው ዕለት ባላማጣ ከተማ የተፈጠረው ችግር በማንነት ስም በሚንቀሳቀሱ አካላትና የጸጥታ ኃይሎች ጋር የተፈጠረ አለመግባባት ነው ብለዋል። በዚህም የሶስት ሰዎች ህይወት ጠፍቷል ብለዋል። የክልሉ መንግስትም በተፈጠረው ችግር የተሰማው ሐዘን ገልጾ ለተጎዱት ቤተሰብም መጽናናት ተመኝቷል። በጸጥታ ኃይሎችም ጉዳት እንደደረሰ በመግለጽ የህዝብ የማንነት ጥያቄ በማስመሰል ሌላ የፖለቲካ ጥቅም ለማግኘት የሚደረገው ርጫ ተቀባይነት የለውም ብሏል። በመግለጫው የሆነ አካል በህጋዊና ሰላማዊ መንገድ ጥያቄውን ማቅረብ የሚያስችል ሁኔታዎች በተመቻቸበት ክልል ፍላጎትህ በኃይል ለመፈጸም የሚደረግ እንቅስቃሴም ተቀባይነት የለውም ሲል መግለጫው አመላክቷል። በተግባሩ በቀጥታ ሁንብ ተዘዋዋሪ እጅ ላላቸው አካላት መንግስት በቀላሉ እንደማያልፈው አስጠንቅቋል። ለአሜሪካ ድምጽ ራዲዮም ሙልጌታ ጽብሀ መቀለም ተነስቷል የሚባለውን ጥያቄ ምንነትና ተገደዱ የተባሉ ሰዎችን ቁጥር በሚመለከት ከተለያዩ ምንጮች የተለያዩ መረጃዎች እየደረሱን በመሆኑ እማኞችን የመንግስትና የጤና ተቋማትንም ተጠሪዎች አካተን ሰፋ ካለ ዘገባ ጋር እንመለሳለን።